ምንም እንኳን እንግሊዝና ሩሲያ ባለፈው ቅዳሜ በስታድ ቫልድሮም ያደረጉት ጨዋታ አንድ ለአንድ በሆነ አቻ ውጤት ቢጠናቀቅም የሁለቱ ሀገራት ደጋፊዎች ከመሃል ከተማ እስከ ስቴዲየም የዘለቀው ረብሻ በምግብ ቤት ወንበሮችና የመጠጥ ጠርሙሶች ስብርባሪ ታግዞ ከተማዋን የእግር ኳስ አስተናጋጅ ሳትሆን የቡድን ድብድብ አስተናጋጅ ከተማም አስመስሏ ተሰንብቷል። በዚሁ 35 ሰዎች መቅሶላቸውንና ከእነዚያም ውስጥ አራቱ በጽኑ የሕክምና ክትትል ውስጥ መሆናቸውን ዛሬ ለጋዜጠኞች መግለጫ የሰጡት የማርሴው አቃቢ ሕግ በርሲ ሮባ የሩሲያ ደጋፊዎችን በዋነኝነት ለረብሻው መባባስ ተጠያቂ ሲያደርጉ ከነዛም ውስጥ ሁለት ሩሲያውያን ፈረንሳይ በአስቸኳይ አገሯን ለቀው እንዲወጡ ማድረጓን አመልክተዋል። አስር የሚሆኑ የእንግሊዝና የፈረንሳይ እንዲሁም የኦስትሪያ ዜግነት ያላቸው የረብሻው ተሳታፊዎችም በአስቸኳይ ፍርድ ቤት እንደሚቀርቡም አስታውቀዋል። ወደ 150 የሚጠጉ የሩሲያ ደጋፊዎች እውነትም ነውጠኛ መሆናቸውን አስመስክረዋል። ይህን መሰሉን አጉል ድርጊት ለመፈጸምም ስልጠና እየወሰዱ ናቸው። የተወሰኑት ወደዚህ ሀገር እንዳይገቡ አስቀድሞ የተሞከረ ቢሆንም አንዳንዶቹ ግን በአጋጣሚ መግባት ችለዋል። ይህን መሰሉን ፈጣን ወረራ ለማድረግ የተለማመዱ መሆናቸው ያስታውቃል። ለዛም ነው ለንይዛቸው ያልቻል ነው። አብዛኞቹ የፈረንሳይ የጸጥታ ፖሊሶች የሽብር ጥቃት እንዳይፈጸም ጥበቃቸውን ቢያጠናክሩም በማርሴ ለተፈጠረው የደጋፊዎች ረብሻ በቂ ጥበቃ ባለማድረጉ ነው ሲሉ አንዳንድ ወገኖች ፖሊስ ላይ ቅሬታ ቢያቀርቡም፣ በሌላ በኩል የፈረንሳይ መንግስት ግን ይህ መሰሉ ድርጊት ደጋፊዎች ከልክ በላይ የአልኮል መጠጦችን መውሰዳቸውን ተከትሎ የተከሰተ ድርጊት መሆኑን ማስተባበያ ሰጥተዋል። የአገር ውስጥ ጉዳይ ሚኒስትሩ በርናንድ ካዛኖቭ በሰጡት መግለጫ በዛሬ ዕለት የአውሮፓ እግር ኳስ ውድድር በሚደረግባቸው የፈረንሳይ ከተሞች ደጋፊዎቹ ተሰብስበው በሚያውባቸውና እንዲሁም በስታዲየሞች ዙሪያ ምንም አይነት የመጠጥ ሽያጭ እንዳይከናወን ማሳሰቢያ ሰጥተዋል። የሚቻለውን አስፈላጊ እርምጃ ሁሉ እንወስዳለን። ከጨዋታው በፊትም ሆነ ከጨዋታው በኋላ በስቴዲሞች አካባቢ እንዲሁም ደጋፊዎች ተሰብስበው በሚያውባቸው ቦታዎች ሁሉ ምንም አይነት የአልኮል መጠጥ መሸጥ የተከለከለ ነው። ወደ እነዚህ ቦታዎችም የአልኮል መጠጦቹን ይዞ መምጣትም የተከለከለ ነው። በሌላ በኩልም በትላንትና ሁለት ከተደረጉት ጨዋታዎች መካከል ጀርመን በአውሮፓ ዋንጫ የመክፈቻ ጨዋታ ያለመሸነፍ ክብሮ ሱናን ያስጠበቀችበትና የጀርሚ ቦይቴንግ አስደናቂ የመከላከል ብቃት የታየበት የጀርመንና የዩክሬን ጨዋታ በጀርመን ሁለት ለባዶ አሸናፊነት ተጠናቋል። ለዶችቪል ሬዲዮ ለተጠናቀረው ዘገባ Hai mă că paris!